Keenya ቦሪቲን amma walitti deebinutti ነጋት ቡላ ይህ የአሜሪካ ድምፅ ነው፣ በ22 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ታህሳስ 28 2014 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ገናን ለመቀበል የተዘጋጃችሁ እንኳን ለብርሃነ ልደቱ አደረሳችሁ። በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ጥቃት የተፈጸመበት ዕለት ጃንዋሪ 6 You can't love your country only when you win. አገራችሁን እናንተ ስታሸንፉ እናንተ ስታሸንፉ ብቻ ማፍቀር አትችሉ። ውሸትን ይዛችሁና እንግባችሁ አርበኛ አትሆኑ። ይህን ምክር ቤት ረግጠው የገቡ ይህን ነገር ያነሳሱና የቀሰቀሱ ሰዎች የአሜሪካን ጉሮሮ፣ የአሜሪካን ዲሞክራሲ አንቀው ይዘዋል። እነዚህ ሰዎች በመርህና በአርበኝነት አይደለም የመጡት የመጡት በቁጣና በንዴት ነው። አሜሪካንን ሳይሆን አንድን ሰው ነበር የሚያገለግሉት። በዚያም ነው ይህንን ዐመፅ የቀሰቀሱት። ፕሬዚደንት ባይደን ዕለቱን ለማስታወስ የጥቃቱን ጫናና አንድምታም የገመገሙበትን ንግግር አድርገዋል። በአብይ ርዕስ ዘርዘር ያለ ዘገባ ይዘናል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጋዜጣዊ መግለጫንም ተከታትለናል። ለዓለምም ለወዳጅም፣ ለሌላውም ትልቅ መልዕክት ነው ያለው። አንዳንዶቹ ኢትዮጵያ ትነች ለኑሮ ተረጋጋች አደለችም እያሉ ወገኖቻቸውን ዜጎቻቸውን እየወተወቱ በሚያሰጡበት ሰዓት እነዚህ ሀገሮች ደግሞ አምባሳደሮቻቸውን በዚህ መልኩ የሹመት ደብዳቤ አቅርበው ለግንኙነት ማጠናቀ ቃል አቀባዩ አምባሳደር ዲና ሙፍቲ ናቸው። በመጽሔት እነዚህና ሌሎችም ዘገባዎች አሉን። ዝግጅቶቻችንን ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሐሪክ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰሯ ብርሃን ኃይሉ የዌብ እና ማህበራዊ መገናኛዎች ፕሮዲውሰር አበባየሁ ገበያው፣ የምሽቱ ፕሮግራም ዋና አዘጋጅ ሲሆን ግርማ ናቸው። በቅድሚያ የዕለቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በዩናይትድ ስቴትስ 46ኛው የአገሪቱ ፕሬዝደንት በመሆን አሸንፈው ወደ ስልጣን የመጡትን የፕሬዝደንት ጆ ባይደንን ድል በመቃወም ልክ የዛሬ ዓመት ታኅሳስ 28 በተወካዮች ምክር ቤት ወይም ካፒቶል ሂል ላይ የተፈጸመው ጥቃት አንደኛ ዓመት እየታሰበ ይገኛል። ከተፈጸመ አንድ ዓመት በሆነው በዚሁ ጥቃት 725 ሰዎች በተጠርጣሪነት መታሰራቸው ተገልጿል። ከአንድ ዓመት በኋላም ዛሬ በተለያዩ ወንጀሎች የተፈረደባቸው ግለሰቦች በዕለቱ ስለተከሰተ ሁኔታና ስለተሳትፏቸው እየተናገሩ መሆኑም ተመልክተዋል። ፕሬዚደንት ጆ ባይደን እና ምክትላቸው ካማላ ሃሪስ በምክር ቤቱ ላይ የተፈጸመው ጥቃት በምክር ቤቱ ተወካዮች በአሜሪካ ዲሞክራሲና በሕገ መንግስቱ ላይ ያሳደረውን ጫና በተመለከተ ንግግር አድርገዋል። ፕሬዚደንት ጆ ባይደን ዕለቱን አስመልክቶ ባደረጉት ንግግር በሕገ መንግስታችን ላይ ትልቅ ጥቃት ተጋርጦበታል ሲሉ ተናግረዋል። ምክትል ፕሬዚደንት ካማል ሃሪስ በበኩላቸው ምርጫን እስከ መቀልበስ ድረስ ያደረሰን ሁኔታ መኖሩ የሚያሳየው ዴሞክራሲ ማለት እጅግ ስስ ነገር መሆኑ ነው ብለዋል። እኛ ጠንቃቃ ካልሆንን እና ልንጠብቀው ቆርጠን ካልተነሳን ይወድቃል ሲሉም አሳስበዋል። አድማጮች፣ ዝርዝሩ በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ ትግራይ ውስጥ ያሉ ዶክተሮች በመንግስት ለውራት ዝግ በሆነችው ትግራይ የህክምና መሳሪያዎችና መድኃኒቶች እጥረት በመኖሩ ታማሚዎች ሊድኑ በሚችሉ በሽታዎች እየሞቱ መሆኑን ከትናንት በስቲያ ባወጡት መግለጫ አስታወቁ። ዶክተሮቹ ባወጡት የጽሑፍ መግለጫ በክልሉ ባለው ትልቁ የአይደር ሪፈራል ሆስፒታል ውስጥ ያሉ ዶክተሮች የደም ስር ፈሳሽ መስጫዎችና ኦክሲጅን የመሳሰሉ የህክምና መሣሪያዎች እጥረት መኖሩ የህሙማን ህይወት አስከፍሏል ብለዋል። በትግራይ ዋና ከተማ መቀሌ የሚገኙ ሐኪሞች በመግለጫቸው የአቅርቦት እጥረት በመኖሩ ባለፉት ስድስት ወራት የቀዶ ጥገናና ተያያዥ መሠረታዊ ሕክምናዎችን ለመስጠት ጨርሶ የማይቻል ሆኗል ብለዋል። እንደ ሮይተርስ ዘገባ የሆስፒታል ዶክተሮቹ በእጥረቱ የተነሳ 117 ሞትና በተላላፊ በሽታዎች በአካል መቆረጥና በኩላሊት ክሽፈት በመሳሰሉት በርካታ የጤና መወሳሰቦች መድረሳቸውን አመልክተዋል። የኢትዮጵያ የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ህዋት የአፋርና አማራ ክልሎችን በኃይል በተቆጣጠረበት ወቅት ከክልሉ እንዲወጣ ከመገደዱ በፊት መድኃኒቶችና የሕክምና መሳሪያዎችን ከበርካታ ሆስፒታሎችና ከ100 የጤና ማዕከላት የዘረፈ መሆኑን አስታውቀዋል። ሕዋት የተባለውን ክስ ያስተባበለ ሲሆን እጥረቱ ከዚያም በፊት የነበረ መሆኑን በመግለጽ መንግስትን ተጠያቂ አድርጓል። የሱዳን ጸጥታ ኃይሎች ዛሬ ሐሙስም ወታደራዊም መፈንቅለ መንግስት ለመቃወም የወጡ በሺዎች የሚቆጠሩ ሰልፈኞችን ለመበተን አስለቃሽ ጋዝ መጠቀማቸው ተነገረ። አጃንስ ፍራንስ ፕሬስ ዛሬ የአይንማኞችን ጠቅሶ እንደዘገበው ካርቱም ውስጥ በርካታ ተቃዋሚዎች መቁሰላቸውና በተለቀቀባቸው አስለቃሽ ጋዝ ለመተንፈስ መቸገራቸውን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ባወጡት የትዊት መልእክት በሱዳን አሁን የተፈጠረውን ቀውስ ለማቆም እኛና አጋሮቻችን ሁሉም ተሳታፊ ወገኖች በዓለም አቀፉ ማህበረሰብ የታገዘና በሱዳኖች የተመራ ውይይት ለማድረግ በአስቸኳይ መዘጋጀት ይኖርባቸዋል ብለዋል። የሱዳን ጸጥታ ኃይሎችም ተቃዋሚዎችን ለሞት የሚዳርጉና የኃይል እርምጃዎችን መውሰድ እንዲያቆሙ ገለልተኛ ምርመራ እንዲደረግ አሳስበዋል። የናይጄሪያዊቱ ሰሜን ምዕራብ ዛንፋራ ግዛት ውስጥ በታጠቁ የወንብድና ቡድኖች አባላት ተጠልፈው እንደነበር የተነገረ ህጻናትን ጨምሮ መቶ ሰዎችን ማስለቀቃቸውን የአገሪቱ ፖሊስ አስታወቀ። ይሁን እንጂ በአካባቢው መረጋጋትን ማስፈን አቅቷቸዋል የሚሉ ተቺዎች በአገሪቱ የጸጥታ ኃይሎች ላይ ወቀሳ ያሰማሉ። ቲሚቲ ኦቢየዙ ከአቡጃ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። የአካባቢው ወንበዴዎች አፍነው ጫካ ውስጥ ይዘዋቸው ነበር የተባሉትን ዘጠና ሰባት ሰዎችን ለማስለቀቅ የሁለት ቀናት አደን እንደፈጀባቸው የጸጥታ ኃይሎች ተናግረዋል። የናይጄሪያ ዛምፋራ ግዛት በሁከትና ባለመረጋጋት ውስጥ የምትገኝ ስትሆን ሰሞኑን ታጣቂዎቹን አፍነው ወይም ጠል ሳይፋ ወስዷቸዋል፣ ከተባሉት መካከል አስራ ዘጠኙ እድሜያቸው ከሁለት እስከ ሰባት ወር የሆኑ አራሶችና አስራ ስድስቱ ከፍ ያሉ ህጻናት መሆናቸው ተገልጿል። ነፍሰ ጥሮችን እመጫቶችና ሌሎች ወንዶች የሚገኙባቸውን ስልሳ ስምንቱን ሰዎች ሽንካሬ በሚባል ጫካ ውስጥ ማግኘታቸውና ሌሎች ሀያ ዘጠኝ ሰዎች ደግሞ ከሌላ ዱር ውስጥ መለቀቃቸውን ፖሊስ አመላክቷል። ተጠላፊ ከነበሩት መካከል ብዙዎቹ እስከ ሶስት ወራት ለዘለቀ ጊዜ በጠላፊዎቻቸው ይዞታ ስር እንደነበሩ የዛንፋ የአማራ ግዛት ፖሊስ ቃል አቀባይ ሼሁ መሐመድ ለአሜሪካ ድምጽ አስታውቀዋል። ታኅሳስ 25 2014 ዓ ም የተጠለፉ ጫካ ውስጥ መውጫተው መያዛቸውን የሚጠቁም መረጃ ለፖሊስ ጓዶች ደረሰ። ያ መረጃ እንደተገኘ ቀደም ሲል እጃቸውን ሰጥተው ገብተው ከነበሩትና ከአካባቢው ሲቪል ጥበቃ አባላት ጋር ተባብረው እጅግ ፈጣን እርምጃም ወሰዱ። ሁሉም የተለቀቁት በግዛቲቱ ሆስፒታል ውስጥ ምርመራ ተደርጎላቸው ለመንግስት ተላልፈው መሰጠታቸውንም የፖሊስ ቃል አቀባዩ ሼሁ አስታውቀዋል። የናይጄሪያ ፖሊስ ከጠላፊዎቹ ወንበዴዎች ጋር አለመደራደሩንና የማስለቀቂያ ክፍያም አለመስጠቱን አስታውቋል። ለማስለቀቂያ ክፍያ የሚደራደሩ ወንበዴዎችና ሌሎች አጥቂዎችም ባለፈው አመት ውስጥ ብቻ መምህራንም የሚገኙባቸውን አንድ ሺ አራት መቶ አርባ ተማሪዎችን በመላ ናይጄሪያ መጥለፋቸውን የተባበሩት መንግስታት የሕጻናት ደራ ተደራሽ ድርጅት ዩኒሴፍ አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ቻይና በአፍሪካ ቀንድ ያለው ጸጥታ እንዲጠበቅ አስተዋጽኦ ለማድረግ የአፍሪካ ቀንድ ልዩ መልእክተኛ የምትሾው መሆኑን የውጭ ጉዳይ ሚኒስትሯ ዛሬ አስታወቁ። የቻይና የውጭ ጉዳይ ሚኒስትር ዋንጊ ይህን ያስታወቁት ኬንያን ለመጎብኘት ናይሮቢ በገቡበት ወቅት ነው። ሚስተር ዋንጊ ኬንያ የገቡት በአዲስ ዓመት የአፍሪካ የዲፕሎማሲ ጉዟቸው አካል በሆነ ጉብኝት መሆኑ ተገልጿል። ሚኒስትሩ ትናንት አስመራ ላይ ከኤርትራ ባለስልጣናት ጋር መገናኘታቸው ተዘግቧል። ሞሐመድ የሱፍ ከናይሮቢ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል። የቻይና የውጭ ጉዳይ ሚኒስትር ዋንጊው እና የኬንያ ፕሬዚደንት ዛሬ ሞምባሳ ላይ ባደረጉት ውይይት በመሠረተ ልማት ፕሮጀክት፣ በኬንያ የብድር ዕዳ እና የአፍሪካ ቀንድ የጸጥታ ጉዳዮች ላይ ተነጋግረዋል። ኬንያዊቷ የዲፕሎማሲና የውጭ ግንኙነቶች ባለሙያ ኪትዞ ሳብላ ለቪኦኤ በሰጡት ትንታኔ ቻይናዊው የውጭ ጉዳይ ሚኒስትር እየጣሩ ያሉት በአመዛኙ ኬንያ ውስጥ የሀገራቸውን ጥቅም በማሳደግ ላይ ነው ብለዋል። ሌሎች የሚሉት ቻይናን አያስጨንቃትም። አሁን ያለው አስተዳደር እስካደመጣት ድረስ ሌሎች ሀገሮች የሚሉትን ከቁብ አትጥፍም። ይህ ጉብኝት የኬንያ ቻይና ግንኙነቶችን ማጠናከር ነው፣ በእርግጥ የቻይናን ጥቅም በሚያስጠብቅ ሁኔታ። ከኬንያ የውጭ ዕዳ ሁለት ሶስተኛው ከቻይና የተበደረችው መሆኑን የቻይና ማዕከላዊ ባንክ የጠቆመ ሲሆን ባለፉት ጥቂት ዓመታት ውስጥ 50 ቢሊዮን ዶላር የደረሰውን ቁልል መክፈል የማትችልበት ደረጃ ላይ ልትገኝ እንደምትችል ስጋታቸውን የሚገልጹ የምጣኔ ሀብት ባለሙያዎች እየተሰሙ ነው። በተለይ ለመንባሳ ወደብ ግንባታ የተበደረችውን መክፈል ከተሳናት ወደቡን ቻይና እንድታስተዳድረው አሳልፎ መስጠት ሊኖርባት እንደምትችል ስጋታቸውን ይገልጻሉ። ይሁን እንጂ የኮቪድ-19 ወረርሽኝ ያመጣውን የምጣኔ ሀብቶች መላሸቅ ተከትሎ ቻይና የብድር አገልግሎቷን ለጊዜው አቋርጣ የአፍሪካ ሀገሮችንም ወለድ እንዳይከፍሉ ወስናለች። በቅርቡ ሴኔጋል ዋና ከተማ ዳካር ላይ ተደርጎ በነበረው የቻይና አፍሪካ ትብብር ስምንተኛ የሚኒስትሮች ጉባኤ ላይ የ300 ቢሊዮን ዶላር ግምት ያለው ሸቀጥ ከአፍሪካ ለማስገባትና የሀገሪቱን ወጪ ንግድ ለመደገፍ የ10 ቢሊዮን ዶላር ተጨማሪ ድጋፍ ለመስጠት ቃል ገብታለች። ኬንያዊቷ ሳብላ ግን የቻይና ፕሮጀክቶች ኬንያ በምጣኔ ሀብቷ ፈጥና እንድታንሰራራ በማገዙ ላይ ጥርጣሬ አላቸው። ኬንያ አድጋ ወደ ቻይና የምትልካቸው ሸቀጦችና አገልግሎቶችን ከማፍራቷ በፊት እርሷ እጅግ ከተራመደችው ቻይና የምታስገባው ይበዛል። ቻይና ወደ ምስራቅ አፍሪካ ለመዝለቅ ኬንያን እንደ በር እየተጠቀመች ነው ያሉም አሉ። ለማንኛውም የቻይናው የውጭ ጉዳይ ሚኒስትር ዋንጊው የአፍሪካ አዲስ ዓመት የዲፕሎማሲ ጉዞ ነገ ወደ ኮሞሮስ በሚያደርጉት ጉብኝት ይጠናቀቃል። ትናንትም አስመራ ገብተዋል። ከፕሬዚደንት ኢሳያስ አፈወርቂና ከሌሎች የኤርትራ ከፍተኛ ባለሥልጣናት ጋርም ተወያይተዋል። ዩናይትድ ስቴትስ ከትላንት ረቡዕ ጀምራ ስደተኞችን ሜክሲኮ ውስጥ ወደምትገኘው ቱጃና የድንበር ከተማ መመለስ መጀመሯ ተገለጸ። ይህ በቀድሞ ፕሬዝደንት ትራምፕ ዘመን ጥገኝነት ጠያቂዎች የፍርድ ቤት ሂደታቸውን ከዩናይትድ ስቴትስ ውጪ ሆነው እንዲከታተሉ የሚያዘውን አሰራር ተመልሶ የሚከተል ነው ሲሉ የሜክሲኮና የተባበሩት መንግስታት የስደተኞች ድርጅት አስታውቀዋል። ዩናይትድ ስቴትስ እና ሜክሲኮ ባለፈው ወር የፌዴራል ፍርድ ቤቱን ትዕዛዝ ባከበረ መልኩ አወዛጋቢ የሆነውን የስደተኞችን ደህንነት ጥበቃ ፕሮቶኮል እንደገና ለመጀመር መስማማታቸው ይታወቃል። ዴሞክራቱ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከሳቸው በፊት በነበሩት የሪፐብሊካን ፕሬዝደንት ዶናልድ ትራምፕ የወጡትን ብዙዎቹን የከረሩ የስደተኞች ፖሊሲዎችን ለመቀልበስ እየታገሉ መሆኑም ተመልክተዋል። ዩናይትድ ስቴትስና ተባባሪ ኃይሎቿ ከኢራን ጋር ግንኙነት አላቸው በተባሉ የሚሊሻ ኃይሎች ሶሪያና ኢራቅ ውስጥ ባሏቸው የጦር ሰፈሮቻቸው ላይ የተቃጡትን ተከታታይ የድሮንና የሮኬት ጥቃቶች መመከታቸው ተገለጸ። ይህ የተገለጸው በዩናይትድ ስቴትስ የሚመራው የአጋር አገሮቹ ኃይል ዛሬ ረቡዕ ባወጣው መግለጫ ነው። ጥቃቱ የተፈጸመው በኢራን የሚደገፉ የሚሊሻ አባላት አረንጓዴው ክልል ተብሎ የሚታወቀውንና በሶሪያ ሰሜን ምስራቅ የአጋር አገሮቹ በሰፈሩባቸው የሶሪያ ዲሞክራቲክ ኃይሎች የጦር ሰፈር መሆኑም ተገልጿል። ጥቃቱ በጦር ሰፈሮቹ ላይ ለስምንት ዙር በተከታታይ የተፈጸመ መሆኑም ተመልክተዋል። የአጋር አገሮቹ ጦር አጸፋዎቹን ወዲያውኑ መዲና ከተማ አቅራቢያ ወደሚገኘው ስፍራ መመለሳቸው ተገልጿል። ከአካባቢው ማህበራዊ ሚዲያ የተገለጹ ዘገባዎች ዩናይትድ ስቴትስና አጋሮቿ የጥቃቶቹን መነሻ ቦታዎች በተከታታይ መደብደባቸውን አመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ታህሳስ 28 2014 ዓ ም ምሽት ፕሮግራም ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራምና ዩትዩብ ላይም አለን። በትዊተርም ሐሳቦቻችሁን እንድታንሸራሽሩን እንጋብዛለን። ገናን በላሊበላ ምዕመናን ባለሥልጣናቱና ግዩራን እየገቡ ናቸው። የደሴ ሰው ስለነገ ገና ምን ያስባል? በፊትም የነበረን ስሜት በጣም አስፈሪ ስለነበር እንደዚህ ተርፈን ለዚህ ቀን ደርሰን በዓል እናከብራለን የሚል እምነቱ አልነበረኝም። እንደ ክርስቶስ ፈቃድ ሆኖ ግን ደርሰናል። ማዘኑም ደስታም እንግዲህ በአንድ ጊዜ ያዋል፣ በአንድ ጊዜ ነው የሚከበረው ማለት ነው። እንግዲህ በመጽሔት ከላሊበላና ከደሴ የተጠናቀሩ ዘገባዎችን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቷ አብይ ርዕስ ይቀርባል። ዩናይትድ ስቴትስ ባለፈው ዓመት ባካሄደችው ምርጫ አሸንፈው አርባ ስድስተኛ ፕሬዚደንቷ ሆኖ የተመረጡትን የጆ ባይደንን ድል ባለመቀበል ልክ የዛሬ ዓመት ታኅሣሥ ሀያ ስምንት በተወካዮች ምክር ቤቱ ላይ የተፈጸመው ጥቃት አንደኛ ዓመት እየታሰበ ነው። በኮንግረሱ ላይ በተካሄደው ወረራና ጥቃት ውስጥ ተሳትፈዋል የተባሉ ሰባት መቶ ሀያ አምስት ሰዎች ተይዘው ታስረዋል። በዕለቱ ስለተከሰተው ሁኔታና ስለ ድርጊታቸውም በተለያዩ ወንጀሎች የተፈረደባቸው ሰዎች ከአንድ ዓመት በኋላ እየተናገሩ ናቸው። ፕሬዚደንት ጆ ባይደን እና ምክትላቸው ከማላ ሃሪስ በምክር ቤቱ ላይ የተፈጸመው ጥቃት በእንደራሴዎችና በአሜሪካ ዲሞክራሲ እንዲሁም በህገ መንግስቱ ላይ ያሳደረውን ጫና የዳሰሱ ንግግሮችን አድርገዋል። በሕገ መንግስታችን ላይ ትልቅ ስጋት ተጋርጦበታል ብለዋል ፕሬዚደንቱ። ምክትል ፕሬዚደንት ካማላ ሃሪስ ደግሞ የምርጫ ውጤትን ለመቀልበስ እስከ መሞከር ያደረሰን ሁኔታ የሚያሳየው ዴሞክራሲ እጅግ ስስና ተሰባሪ መሆኑን ነው። ካልተንከባከብነውና ካልጠበቅነው ይወድቃል ሲሉ አሳስበዋል። ከአሜሪካ ድምፅ መጽሔት ነው እያደምጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሰሜናዊው የኢትዮጵያ ክፍል እየታየ ላለው የሰብአዊ እርዳታ መስተጓጎሉም ሆነ ለሰብአዊ መብቶች ጥሰት ብቸኛ ተጠያቂው አሸባሪው ቡድን ነው ሲል የውጭ ጉዳይ ሚኒስቴር ከሷል። በሌላ በኩል በትናንትናው ዕለት ብቻ አስር አምባሳደሮች ለሀገሪቱ ፕሬዝደንት የሹመት ደብዳቤዎችን ማቅረባቸው ለተፈጠረው መረጋጋት እማኝ ነው ብለዋል የመሥሪያ ቤቱ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለሀገር ውስጥና ለውጭ ጋዜጠኞች በሰጡት ማብራሪያ። ይህ በእንዲህ እንዳለ የትግራይ ተወላጅ በሆኑ ከስደት ተመላሾች ላይ ማዋከብና ግፍ ይፈጸማል ሲል ሁማን ራይትስ ዋች ትናንት ባወጣው መግለጫ ላይ ያሰፈረውን ክስ ድርሰት ነው ሲሉ ቃል አቀባዩ አስተባብለዋል። መለስካቸው አመሃ በመግለጫው ላይ ተገኝቶ ነበር፣ ተከታዩን ዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሳምንቱ በሚጠራው ጋዜጣዊ ጉባኤ አምባሳደር ዲና ሙፍቲ ይፋ እንዳደረጉት በትግራይና በአካባቢው በአሁኑ ጊዜ ለሚፈጸሙት አሰቃቂ ተግባራት ብቸኛ ተጠያቂው የኢትዮጵያ መንግሥት በአሸባሪነት የፈረጀው የህወሓት ቡድን ነው ብለዋል። አምባሳደር ዲና እንዳብራሩት ሰሞኑን የአሸባሪ ቡድን ያሉት ኃይል በአፋር አባላ አካባቢ የፈጸመው ትንኮሳ የሰብአዊ እርዳታን በማስተዋጎል ረገድ ምን ያህል እንደነበረ የሀገሪቱ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን ለተለያዩ አካላት በጻፉት ጽሑፍ አስታውቀዋል ብለዋል። የዓለም አቀፍ ማህበረሰቡ በተለይም ለሰብአዊ መብት እና ለሰብአዊነት ቆመናል የሚሉ ወገኖች ይህን ድርጊት አለማውገዛቸው ተገቢ እንዳልሆነም አስታውቀዋል። አንድ ሺህ የሚሆኑ የእርዳታ ካሚዮኖችን ይህ ኃይል አግቶ ማስቀረቱና ለወታደራዊ ጥቅም ማዋሉን የዓለም ምግብ ድርጅት የመሳሰሉት ተቋማት ማወቅ ሲገባቸው ዝምታ ማምረጣቸው ተገቢ እንዳልሆነ፣ በተለይ ለሰብአዊ እርዳታ መስተጓጎል፣ ለሰብአዊ መብት ጥሰት፣ በአጠቃላይ በሪጅኑ በዛ አካባቢ ለሚፈጸሙት አሰቃቂ ድርጊቶች በአጠቃላይ ለጥፋቶች ሁሉ ስኳርሊ ተጠያቂው ይኸው ኃይል መሆኑን ነው። በዚህ ደረጃ የኢትዮጵያ ሕዝብ በጦርነቱ እያሸነፈ እየመጣ ያለበት ሁኔታ ነው ያለው። በተለያዩ ዓለም አቀፍ ሚዲያዎች እና መሪዎቻቸው ሲካሄዱ የነበሩት የውሸት ቁልሎች እንደ በረዶ የቀለጡበት ሁኔታ ነው በአሁኑ ሰዓት እየተስተዋለ ያለው ማለት ይቻላል። የህወሓት መሪዎች በበኩላቸው የኢትዮጵያ መንግሥት በአፋር በኩል ጥቃት እንዳደረሰባቸው በተለያዩ መገናኛ ብዙኃን አማካኝነት ሲገልጹ መቆየታቸው ይታወሳል። በእነዚህ አካላት እንደሚገለጸው ከሆነ ህወሓት ኃይሉን ከአማራ እና ከአፋር ክልሎች የሳበው ለሰላም ድርድር ብሎ እንደሆነ ነው። በዛሬው መግለጫቸው አምባሳደር ዲና እንዳስረዱት ግን በሰሜን ኢትዮጵያ ሲካሄድ የቆየው ጦርነት በኢትዮጵያ አሸናፊነት እየተጠናቀቀ እንደሚገኝና የሀገሪቱ ሰላምና መረጋጋትም እየተረጋገጠ ለመሆኑ ምስክር የሚሆን ዲፕሎማሲያዊ ክንዋኔ ያሉትን ጠቁመዋል። ከምስራቅ አፍሪካ፣ ከምዕራብ አፍሪካ ከመካከለኛው ምስራቅ ከአውሮፓና ከደቡብ አሜሪካ የአስር አገሮች አምባሳደሮች የሹመ ደብዳቤያቸውን ለሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴ አቅርበዋል። በነገራችን ላይ እነዚህ አስር አምባሳደሮች በዚህ ሰዓት በዚህ አይነት መልክ የሹመት ደብዳቤ ማቅረባቸው ለዓለምም ለወዳጅም ለሌላውም ትልቅ መልዕክት ነው ያለው። አንዳንዶቹ ኢትዮጵያ አትመችም ለኑሮ ተረጋጋች አይደለችም እያሉ ወገኖቻቸውን ዜጎቻቸውን እየወተወቱ በሚያስወጡበት ሰዓት እነዚህ ሀገሮች ደግሞ አምባሳደሮቻቸውን በዚህ መልኩ ሹመት ደብዳቤ አቅርበው ለግንኙነት ማጠናከር ማጠናቀር ስራ እንዲሰሩ ማነሳሳታቸው በጣም ትልቅ ነገር ነው የሚሆነው። ሂዩማን ራይትስ ዎች የተባለው ዓለም አቀፍ የሰብአዊ መብቶች ተሟጋጅ ድርጅት በትናንትናው ዕለት ይፋ ያደረገው መግለጫም ቃል አቀባዩ በብርቱ ያስተባበለት ጉዳይ ነበረ። ድርጅቱ እንደሚለው በሳውዲ አረቢያ በእስር ቆይተው በቅርቡ ወደ ኢትዮጵያ እንዲመለሱ የተገደዱት የትግራይ ተወላጆች በመንግስት ባለሥልጣናት በእስር እየተንገላቱ እንደሆኑና በግዳጅ እየተሰወሩ ይገኛሉ። መግለጫው አክሎም እነዚህ በሺዎች የሚቆጠሩ ያላቸው የትግራይ ተወላጆች ሳውዲ አረቢያ ማስረከብ ያለባት በተባበሩት መንግስታት ድርጅት ለስደተኞች ድርጅት እንደሆነም ይከራከራል። ይህን መግለጫ በተመለከተ የኢትዮጵያ መንግስት ምን ይላል ለሚለው የጋዜጠኞች ጥያቄ አምባሳደር ዲና ምላሽ ሰጥተዋል። መራቶች ያወጣው መግለጫ ሲጀመር ከሱዳን የሚመጡትን ውጭ ዜጎች ኢትዮጵያን ዜጎችን ኢትዮጵያ ስትቀበል የነበረው በተወሰነ ጊዜ የቆመበት ሁኔታ አለ። አሁን ዘጠኝ ወር አይደለም፣ ከዘጠኝ ወር ያነሰ ጊዜ ነው የነበረው። አሁን ሁለት ወር እንደዚህ አካባቢ ነው ከተቋረጠ በዛን ጊዜ ውስጥ ተለይቶ በሰፈር በምን

አምባሳደር ዲና ሙፍቲ የዩናይትድ ስቴትስ የምስራቅ አፍሪካ ልዩ መልእክተኛ ጄፍሪ ፌልትማን ወደ ኢትዮጵያ እንደሚመጡ አረጋግጠው ምን መልእክት ይዘው እንደሚመጡ ግን መረጃ እንደሌላቸው ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባ እናልፋለን። ነገ ለሚከበረው የገና በዓል ቁጥሩ የበዛ እንግዳ ላሊበላ መግባቱ ታውቀዋል። በዓሉን ለማክበርና እንግዶችን ለማስተናገድ የሚያስችሉ ዝግጅቶች መደረጋቸውን የቅዱስ ላሊበላ ደብር አስታውቋል። በዓሉ የከተማዋንና የአማራ ክልልን ምጣኔ ሀብት ከማነቃቃት በተጨማሪ በጦርነቱ የተጎዳውን ሕብረተሰብ ስነ ልቦና ለመጠገንም ጉልህ ሚና አለው ብለዋል የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፍ አለ። እዚያው የሚገኘው ሪፖርተራችን ኬኔዲ አባተ ተከታዩን ዘግቧል። በተራራዎች ስር የምትገኘው ወጣ ገባ የሚበዛባት ታሪካዊቷ የላሊበላ ከተማ በዛሬው ዕለት ካለፉት ጥቂት ቀናት በበለጠ የገናን በዓል ለማክበር የሚመጡ በርካታ እንግዶችን ስትቀበል ውላለች። ምንም እንኳን የእንግዶቿ መጠን የቀድሞውን ያህል ባይሆንም ነገር ግን ከተጠበቀው በላይ መሆኑን የሚገልጹት የቅዱስ ላሊበላ ደብር የህዝብ ግንኙነት ኃላፊ ዲያቆን ተካውቤ ከነዚህም አብዛኛው ወጣቶች መሆናቸውን ከነ ምክንያቱ ያስረዳሉ። እንደምታዩት እንግዲህ በዓሉ እየደመቀ ነው። ብዙ ሰዎች መጥተዋል። በእግራቸውም የመጡ ይበዛሉ። አብዛኛው የምታዩት ወጣት ነው የመጣው ከአርባ አመት ዕድሜ በታች ያለው ወጣት ይበዛል። ይህም ምንድነው? መኪና አለመኖሩ ነው። መኪና የለም። መኪና ካለመኖሩ የተነሳ እድሜያቸው ከፍ ያሉ ሰዎች በእግራቸው መምጣት ስላልቻሉ ወደዚህ መምጣት አልቻሉም ማለት ነው። ከትራንስፖርት ችግር የተነሳ ማለት ነው። ከምንጠብቀው በላይ ነው የመጣው ህዝብ እንደው ከበፊቱ አንጻር ግን በፊት እስከ አንድ ሚሊየን እና ከዛም በላይ ይመጣ ነበር። አሁን ግን እስከ አምስት መቶ ሺህ ህዝብ እና ከሶስት መቶ ሺህ ህዝብ መካከል ሊመጣ ይችላል ብለን እናስባለን። በሃያ ሺዎች የሚቆጠር የውጭ ቱሪስቶች ይመጡ ነበረ። አሁን ግን እስካሁን የምናያቸው ከአስር እና ከአስራ ከአስራአምስት የሚበልጡ አይደሉም እኛ የናቸው እስካሁን ድረስ ማለት ነው። በከተማዋና ና ዙሪያዋ ከነበረው ጦርነት ጋር በተያያዘ ተቋርጠው የቆዩት የመብራትና የውሃ አገልግሎቶች ችግር አሁንም ድረስ አልተቀረፈም። በዓሉን ምክንያት በማድረግ እነዚህን አገልግሎቶች ለማቅረብ ስለተደረገው ጥረትም ዲያቆን ተካ ያብራራሉ። በዓሉን አቅደን የነበረው ከሁለት ወር በፊት ነው። ጁንታው ይህንን ቦታ ተቆጣጥሮ ሳለ ማለት ነው እና እግዚአብሔር ፈቅዶ ይሄ ቦታ ነጻ ሲወጣ እኛም እቅዳችን ከባለፈው በበለጠ ህብረተሰቡ ሊመጣ ይችላል ሊበዛ ይችላል በሚል እቅዱን አስፍተን እየተንቀሳቀስ ነው። የለም፣ እንደምታዩት እንግዲህ ውሃም መብራትም የለም። የሚመጣው ህብረተሰብ መቸገር ስለሌለበት ቦቲዎች ከመንግስት ጋር በመተባበር በመነጋገር ቦቴዎች ከክልሉም ከተለያዩ ቦታዎችም እንዲመጡ በጎ አድራጊዎችም እንዲሰጡ በማድረግ ቦቴዎች በየቦታው ተቀምጠዋል ማለት ነው እና የውሃ ጥሙ በተወሰነ መልኩ ለመቅረፍ ችለናል ማለት ነው። ሌሎች ደግሞ የጄኔሬተር ነበረ ቤተ ክርስቲያኗ ካላት ወደ አንድ ሚሊዮን ብር በማውጣት ነዳጅ እንዲመጣ እንቅስቃሴ አድርጋለች ማለት ነው እና ይህንን ይህንን የመሳሰሉ ነገሮችን በማድረግ ህብረተሰቡን እያገለገልን እንገኛለን ማለት ነው። በላሊበላ ለአራት ወር ከ16 ቀናት የቆዩት የህወሓት ታጣቂዎች ከከተማዋ ከወጡና አካባቢው የውጊያ ቀጠና ከመሆን ከተላቀቀ ገና አንድ ወር ባይሞላውም ዛሬ በላሊበላ ውቅር አብያተ ክርስቲያናትና አካባቢው ባደረግነው ቅኝት በርካታ የበዓሉ ታዳሚዎችን መመልከት ችለናል። ከአዲስ አበባ የመጡት ዳንኤል ቀለመወርቅና ተስፋዬ ያምራል ከነዚህ መካከል ሲሆኑ ከወቅታዊው ሁኔታ አንጻር ወደ ላሊበላ ለማቅናት ሲወስኑ ስለነበራቸው ስሜትና በአካል መጥተው ስለተመለከቱት ሁኔታ ለአሜሪካ ድምፅ አስተያየታቸውን አጋርተዋል። ያው መንግስት ባወጀው አዋጅ መሰረት እኔ ፍጹም ስጋት የለኝም። 99% ሰላም እንደሆነ ነው ብዬ አስቤ የመጣሁት። ስናው አሪፍ ነው። ምንም ስጋት የለም። እስካሁን ድረስ ፍጹም ስጋት የለም። መንገድ ላይ ያለው ከደሴ ሀገር ጀምሮ እስከዚህ እስካለው ድረስ በመከላከያው በልዩ ኃይሉ ፍጹም ሰላም እንዳለና ሰው መጥቶ ቢጎበኝ ምንም ችግር እንደሌለ ነው። እዛም ስንመጣ ገና ኮኖ ለምን ትሄዳላችሁ፣ ለምን አተረጋጉም፣ ሰላም እስኪሆን ለምን አጠብቁ የሚሉ ጓደኞች ነበሩ። ስጋት እንዳለው፣ ችግር እንደሚፈጠር አልፎ አልፎ አይነት ስሜት ነበረን። እንደዚህ አይነት ሰላም አለ ብለን አልገመትም። መተን ደግሞ ስናየው የተለየ ነገር ነው። ፍጹም ሰላም ነው። ህብረተሰቡም የድሮውን እንቅስቃሴ ነው እያደረገ ያለው። እኛም ደስ ብሎ ነው እያከበርን ያለ ነው። የእውነት ስለመናገር ያገኘሁት ነገር ከጠበቅኩት በላይ ነው። የተወሰነ ነገር ስጋት ምናምን ነገር ነበረ። በዚች በአጭር ጊዜ ውስጥ እንደዚህ ይጸዳንና እንደዚህ ሰላማዊ፣ አንጻራዊ ሰላም ይሆናል ብዬ አልጠበቅኩም ነበረ። የተወሰነ ግን ቢሆንም ከአገር ከቤተሰብ አይበልጥም የሚለውን አብሮ ለመካፈል ባለነም እዚህ መንግስትም እኑ ስላለ ጥሪ ስላቀረበ ያንን ጥሪውን ተቀብለን ነው ወደዚህ የመጣ ነው። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋልና የቱሪዝም ሚኒስትር አምባሳደር ናሲሴ ጫሊን ጨምሮ በርካታ የመንግስት ባለስልጣናትም በክብረ በዓሉ ላይ ለመታደም በዛሬው ዕለት ላሊበላ ገብተዋል። የክልሉ ርዕሰ መስተዳደር ዶክተር ይልቃል በላሊበላ ውቅር አብያተ ክርስቲያናት የነበረውን ድባብ ተዘዋውረው ከጎበኙ በኋላ በሰጡት አስተያየት ይህም ብለዋል። ወረራ ከተደረገ በኋላ ለመጀመሪያ ጊዜ ነው የገናን በዓል እያከበርን ያለነው። በወረራው ህዝባችን እጅግ በጣም የስነ ልቦና ጉዳት ደርሶበት ነበር። ሀብትና ንብረቱም ተዘርፎ ነበር። በዚህም የተነሳ በዚህ አካባቢ የሚገኙት ብቻ ሳይሆን በመላ ክልላችን የሚገኙ ከተሞች፣ በተለይ የቱሪስት ከተሞች እጅግ በጣም ኢኮኖሚያቸው ወደ ቁልቁል እየወረደ ነበረ። አሁን መጥቼ ገናን ሳየው የአማራ ክልል ህዝብንም የኢትዮጵያ ህዝብንም የተሰበረ ልብ የሚጠግን ሆኖ አግኝቼዋለሁ። ህብረተሰቡ የነበረውን አስከፊ ጥቃት እንዲረሳ አዲስ ህይወት እንዲጀምር የሚያደርግ ድባብ እያየሁበት። ስለዚህ ይሄ ስሜቱ እንደገና ጠግኖ ወደ አዲስ ህይወት እንዲሸጋገር የሚያደርግ ስለሆነ መልካም ድባብ እየተመለከት ነው። ስለዚህ እኔም ደስተኛ ነኝ። ህዝቡም ደስ ይለዋል ብዬ አስባለሁ። ከዚህ በላይ ቱሪስቶች በየቦታው እየሄዱ ከተማውን እንዲያነቃቁ ማድረግ አለብን። በዚህም የተነሳ የከተሞች የኢኮኖሚ እንቅስቃሴ በጣም እንዲነቃቃ የሚያግዝ በመሆኑ እንደነዚህ አይነት ሁነቶችን ከኢኮኖሚና ከስራ እድል ፈጠና ጋር እያዋሃድነ ባህላችንን እየጠበቅነ ማስኬድ ይገባናል ብዬ አስባለሁ። የቱሪዝም ሚኒስትሯ አምባሳደር ናሲሴ ጫሊ በሰጡት አስተያየት ደግሞ በላሊበላ ከተማ በጦርነቱ ምክንያት ተጎድተዋል ያሏቸውን የቱሪስት አገልግሎት መስጫ ተቋማት ለመጠገን ህብረተሰቡ ድጋፍ እንዲያደርግ ጥሪ አቅርበዋል። በጦርነቱ ምክንያት፣ በኮቪድ-19 ምክንያት ከፍተኛ ጉዳት ከደረሳባቸው አካባቢዎች አንዷ ላሊበላ ነች። እንደምታውቁት በጦርነቱ ደግሞ ወራሪው ኃይል ይዞት የነበረው አካባቢ በመሆኑ አብዛኛው የቱሪስት አገልግሎት መስጫ ተቋማት ላይ ከፍተኛ ጉዳት ደርሷል። መዘረፎች፣ የንብረት መውደሞች ደርሰዋል። እነዚህን እንግዲህ ቶሎ ብለን ተባብረን ኢትዮጵያውያን በሙሉ ተባብረን መጠገን ወደ ቀድሞ ስፍራው የመመለስ ኃላፊነት አለብን። የኢትዮጵያውያን ሁሉ ቅርስ እንደመሆኑ፣ የዓለም ህዝብ ቅርስ እንደመሆኑ የሁሉም ኃላፊነት ነው ማለት ነው። ስለዚህ ኢትዮጵያውያን ያው ያለውን አንጻራዊ ሰላም በመገንዘብ መተው እንዲደግፉ፣ መተው እንዲያግዙ እንዲጎበኙ ያው ጥሬን ማስተላለፍ እወዳለሁ። ምንም እንኳን የመብራት አለመኖርና የስልክና የኢንተርኔት መቆራረጥ የከተማዋን ድባብ ያደበዝዙትም የ11 ውቅር አብያተ ክርስቲያናት ባለቤት የሆነችው ላሊበላ የኢትዮጵያን የገና በዓል ለማክበር ዝግጅቷን አጠናቃለች። ፕሬዚደንት ሳህለ ወርቅ ዘውዴን ጨምሮ ሌሎች የመንግስት ባለሥልጣናትም በበዓሉ ሥነ ሥርዓት ላይ ለመታደም ነገ ታኅሣሥ 29 ላሊበላ እንደሚገቡ ይጠበቃል። ለአሜሪካ ድምፅ ኬኔዲ አባተ ላሊበላ ወደ ተከታዩ ዘገባ እንለፍ። ባለፉት ስድስት ወራት ወደ መቀሌው አይደር ሪፈራል ሆስፒታል የገባ የህክምና መሳሪያም ሆነ መድኃኒት ባለመኖሩ ሥራ ሊያቆም እንደሚችል ተገልጿል። የሆስፒታሉ ሐኪሞች ሥራችን የሞት የምስክር ወረቀት መፈረም እየሆነ ነው ብለዋል። ሠራተኞቹ ዓለም አቀፍ ማኅበረሰብ ችግሩን ተረድቶ ተግባራዊ እርምጃ እንዲወስድ የሚጠይቅ የውይይት መድረክ ማካሄዳቸውን ሙሉጌታ አጽባህ ዘግቧል። ዝርዝሩን እነሆ። በትግራይ ክልል ካሉ የጤና ተቋማት በሚሰጠው የሕክምና አገልግሎት በትልቅነቱ የሚታወቀው አይደር ሪፈራል ሆስፒታል ባለፉት ስድስት ወራት ወደ ሆስፒታሉ የገባ የሕክምና መሳሪያና መድኃኒት እንደሌለ ነው የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ የተናገሩት። ሆስፒታላችን አሉ ከሚባሉ ትልቅ ሆስፒታሎች ነው የነበረው። አሁን ግን ከምን ጤና ጣቢያ ከሚሰጠው አገልግሎት በላይ እየሰጠን አይደለም ያለ ነው። ይህ ሊሆን የቻልበት ምክንያት ደግሞ መድኃኒቶች ባንኮች እንዳይገቡ ክልከላ ስለተደረገ ነው። ራሳችን መግዛት አንችልም። ባንኮች ተዘግተዋል። በጀት የለም። የእርዳታ ድርጅቶች ገዝተው ሊያመጡልን የነበረ መድኃኒትም ከአፋር እንዳያልፍ ተከልክሏል። ባለፈው ሳምንት ይገባል ተብሎ ሲጠበቅ የነበረ የቀይ መስቀል መድኃኒትም እንዲሁም ከአፋር ተመልሶ ወደ አዲስ አበባ እንዲህ እንደተደረገው። በዚህ ደግሞ የኩላሊት እጥበት አገልግሎት ሲያገኙ የነበሩ ታካሚዎች፣ የስኳር መድኃኒት ሲያገኙ የነበሩ ታካሚዎች፣ እንዲሁም የተለያየ የህክምና ሆስፒታላችን በተከታታይ የሚወሰድ መድኃኒት እየመጡ ሲወስዱ የነበር መድኃኒቶች ወደ ሌለበት ደረጃ ስለደረስ ነው ያው እየመለስ ናቸው ያለ ነው የሆስፒታሉ ሐኪሞች። በአሁኑ ጊዜ የእጅ ጓንት አጥበው ዳግመኛ እየተጠቀሙ ነው ያሉት ዶክተር ክብሮም፣ ጊዜያቸው ያለፈ መድኃኒቶችም ለታካሚዎች እየሰጡ መሆኑን ነው የገለጹት። በአይደር ሆስፒታል ያለው ችግር ዓለም አቀፍ ማህበረሰብ ተረድቶም ተግባራዊ እርምጃ ወስዶ የሰላማዊ ዜጎች ህይወት ሊታደግ ይገባል ብለዋል ዶክተር ክብሮም ህጻናት ገና የተረገዙ ወንድ ተወልዶ አዳዲስ ህጻናት፣ እነሱም ከአዋቂ ጋር እኩል እየተቀጡ ያሉት እና እንዲህ ብለ መቀጠል አይቻልም፣ መፍትሄ መደረግ አለበት። መፍትሄ እኛ እንደ ባለሙያ መጠየቅ የምንችለው ምንድነው? የአለም ህብረተሰብ አክት እንዲያደርግ። ጦርነቱ ሌላ ነው፣ ሰብአዊነቱ ሌላ ነው። የትም ሀገር ጦርነት ይካሄዳል፣ የሰብአዊ መብት ይጠበቃል። የሰብአዊ እርዳታ እንዲያልፍ ይደረጋል። እንደዚህ ቤታቸው በተቀመጡበት እየተደበደቡ እየቆሰሉ ያሉ ዜጎች ሆስፒታል መጥቶ የመታከም መብት አላቸው። ይሄ ደግሞ ማንም ሊሸራርፉ የማይችል ነው። ሌላ ይቀር፣ እንደ አለም ዜጋ ተቆጠረ፣ እንደሰው ታይተን በሰብአዊነት ህዝቡ ህክምና የሚያገኝበት ምግብ የሚያገኝበት ሁኔታ የዓለም አቀፍ ህብረተሰቡ እንዲያስበትና በዚህ በኩል እንዲሰራ ነው የሚጠይቀው። በሆስፒታሉ በኦክስጅን እጥረት ምክንያት ባለፉት ጥቂት ወራት 78 ሰዎች ህይወታቸው እንዳለፈ ተገልጿል። አሁን ባለው የህክምና መሳሪያና መድኃኒት እጥረት ምክንያት ሆስፒታሉ ስራው ሊያቆም እንደሚችል ነው የተነገረው። የሆስፒታሉ ሰራተኞች ዓለም አቀፍ ማህበረሰብ የችግሩን ጥልቀት ተረድቶ ተግባራዊ እርምጃ እንዲወስድ የሚጠይቅ የውይይት መድረክ አካሂደዋል። በመድረኩ በቀረበው ጽሑፍ በሆስፒታሉ ጦርነቱ ከተጀመረ ወዲህ የታካሚዎች መሞት ተለምደዋል፣ የሚድኑ ሰዎች ቁጥርም ትንሽ ነው ተብሏል። ሐኪሞች የሚሰሩት ስለሌለ ስራቸው የሞት ምስክር ወረቀት መፈረም ሆኗልም በማለት ተገልጿል። በአይደር ሆስፒታል የማህፀንና ጽንስ ሐኪም ዶክተር ሃሌ ተካ በብዙ ዓመታት ወደ ኋላ ተመልሰን ነው ፕራክቲስ እያደረግን ያለ ነው ማለት ነው። ያለምንም መድኃኒት ህክምና ለመስጠት እየሞከርን ነው። አንዳንዴ የምናደረገው ነገር ስናጣ ተንከባካቢ ቤተሰቦች የሚያደርጉትን ብቻ እያደረግን ነው። እነሱ ሲያለቅሱ እናለቅሳለን። እነሱ ሲያዝኑ እናዝናለን። ያለ ምንም መድኃኒትና ያለምንም የህክምና መሳሪያ ምን ማድረግ እንችላለን? አይደር ሆስፒታል ባዘጋጀው ውይይት ተሳታፊ የነበሩ የመቀለ ካትሪን ሀምሊን የፌስቱላ ሆስፒታል ዳይሬክተር ዶክተር መልአኩ አብርሃም መድኃኒት፣ በጀት፣ የህክምና መሳሪያ ማግኘት ባለመቻላቸው ከትግራይ አልፎ ለአማራ፣ አፋር እንዲሁም ከኤርትራ የሚመጡ የፌስቱላ ታካሚዎች ያገለግል ያገለግል የነበረ ሆስፒታሉ ስራ ማቆሙ ገልጸዋል። አሁን ልናስቀጥለው የማንችልበት ደረጃ ደርሷል። ፌስቲቫልም ልናጠፋ በሀያ በሀያ አቅደን ነበር የተነሳ ነው። ግን አሁን እንኳን ሊጠፋ በቁጥርም በአይነቱም በከፋ መንገድ እንደገና ደግሞ ተጨማሪ ምክንያቶችንም ጨምሮ እየመጣ ነው። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም ክቡራትና ክቡራን የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ዝግጅቶቻችንን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በቪኦኤ ኢትዮጵያ ቻነል ኢትዮ ሳት ላይ መከታተል ትችላላችሁ። በዌብሳይት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ በቀጥታ ልታዳምጡን ትችላላችሁ። ትዊተር፣ ኢንስታግራም፣ ዩቲዩብ ላይም አለን። የምሽቱ ፕሮግራም ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ ዋና አዘጋጇ ጽዮን ግርማ፣ እኔም ማስተናጋጃችሁ ሰሎሞን አባተንን። እዚህ ጋር አንድ የፕሮግራም ማስታወሻ አለን። የአሜሪካ ድምፅ ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ ሦስት ሰዓት ጀምሮ ትኩስ ዓለም አቀፍ ዘገባዎችን ጥልቅ ትንታኔዎችን እንዲሁም ሚዛናዊ መረጃዎችን ያደርሳችኋል። በነገው ምሽት መሰናዶ በኢትዮጵያ በድምቀት የሚከበረው የገና በዓል የሚመለከት ልዩ ዝግጅት ይኖረናል። እንዲሁም ተጨማሪ የዕለቱ አበይት ጉዳዮች ይካተታሉ። የነገ ቀጠሯችሁ ከእኛ ጋር ይሁን። የአሜሪካ ድምፅ ቪኦኤ። አሁን ወደ ተከታዩ ዘገባ እናልፋለን። ወደ ደሴ ይወስደናል በገና ዋዜማ የደሴ ሰው ስላለፈበትና ስለ በዓሉ ምን እንደሚያስብ መስፍን አራጌ አንዳንድ ቤተሰቦችንና ነዋሪዎችን አነጋግሮ ነበር። ለዛሬ ተከታዩን እነሆ። በደሴ ከተማ ነዋሪ የሆኑት አቶ ዮርዳኖስ ደስታ ስጋትና፣ ተስፋ፣ ሐዘንና ደስታ፣ ሞትና ሕይወት የተፈራረቁባቸውን ወራት አሳልፈው ዛሬ በተረጋጋ ስሜት ለበግ ሸመታ ሮቢቱ ወጥተው ነበር ያገኘኋቸው። ዘው ከተማ ውስጥ ነው የነበርኩት። እንደውም የመጀመሪያው ቀን ሁለት የጁንተው አባላቶች እኛ ወዳለንበት ግቢ ገብተው በጣም ሲያስጨንቁን የነበረው ስለ ማንነታችሁ ተናገሩ፣ ምንድናችሁ እያሉ ያስጨንቁን ነበር። ከዛ በተረፈ ግን ቴሌኮሙኒኬሽኑን፣ የመብራት ኃይሉን፣ ሆስፒታሉን እና ትልልቅ ህዝብ የሚገለገልባቸውን እንትኖች አውድመው ሲሄዱ ሳይ ነገ የአካባቢው ህብረተሰብ እንዴት ብሎ ነው ከዚህ ጫና ሊወጣ የሚችለውን ሳስብ በጣም ከፍተኛ የሆነ ሀዘንና ችግር ተሰምቶኛል ማለት ነው። ያለት ፈጽሞ እንዳይደገም ፈጣሪያቸውን ይማጸናሉ። ወራሪው ኃይሉ ከተማዋን በህዳር ዘጠኝ በሁለት ሰዓት ከጧቱ ከያዘበት ጊዜ ጀምሮ እስካለፉት አስራ አምስት ቀናቶች ያሳለፍነው ሁኔታ እጅግ በጣም ከባድ ነው። እንዳሻው ሻው ቤት ገንጥሎ ገብቶ የግለሰቦችን ንብረት ይዘርፋል፣ ሴቶችን ይደፍር ነበር። በገጠራማው የወረዳው ክፍልም እንዲሁ የቁም እንስሳትንና ና የተለያዩ የቤት እቃዎችን ይሄ ነው ልትላቸው የማትችሉ ነገሮችን ከዱቄት ከዘይት ጀምሮ ውድመት አድርሶበት የነበረ ሁኔታ ነው። የመንግስት ተቋማቶች እንዳይነሱ በሚሆኑበት የሚመልኩ ህዝብን አገልግሎት የሚሰጡባቸው ቁሳቁሶች እንዲሁ ወድመዋል። በጣም ከፍተኛ የሆነ የስነ ልቦና ጫናና ጉዳት በአካባቢው ማህበረሰብ ደርሷል ማለት ነው። የህወሓት ኃይሎች ከወረይሉ አካባቢ ሙሉ በሙሉ እንዲወጡ መደረጉን ተከትሎ የቤተሰባቸው ጉዳይ ግድ ላቸው አባወራ ወደ ደሴ የመጡት ጊዜ ሳያባክኑ ነበር ግና የናፈቋቸውን ባለቤታቸውንና ልጆቻቸውን አላገኟቸውም። እነሱም የህዋት ኃይሎች ደሴን መቃረባቸውን ተከትሎ ወደ ሌላ አካባቢ ተፈናቅለው ነበርና የአቶ ዮርዳኖስ የረጅም ጊዜ ትዳር አጋር ስርጉት ተፈራ አንዱን ጭንቀት ለመራቅ ወደ ሌላ ጭንቀት የተሸጋገሩበትን አጋጣሚ ያስታውሳሉ። ያው እኔ በጦርነቱ ሰዓት ሁለት ህፃን ልጆች ይዤ ወደ አማራ ሳይንት ነበር የሄድኩት። እዚያም በጣም በሚያሳዝን መልኩ ነበር። መንገድ ተዘጋግቶ ነበር። ትራንስፖርት አልነበረም። ብቻ ያሳለፍነው ግን ነገር በጣም ከባድ ነበር። ከረሀብና ጥሙ ከድካምና እንግልቱ በላይ መቋቋም ያልቻሉት የልጆቻቸውን ጥያቄ ነበር። አባታችን የት አለ? ከህጻናቱ አንደበት ተደጋግሞ የሚሰነዘር መልስ አልባ ጥያቄ። ልጆቼ አባታችን እንዴት የጠፋ ጦርነቱ ወሰደ ወይ ምናምን በጣም ብዙ አስደናቂ ጊዜያቶች ነበሩ። በእውነት ብዙ የሚጠይቁት እንዴት ጥሎን ይጠፋል ይለሃል። በዛ ላይ ምን ወስዶት ነው የቀረው ይላሉ። ከባድ ነበር። የዛሬ ወር ህዳር ሀያ ሰባት የህወሓት ኃይሎች ከደሴ ከተማ እንዲወጡ መደረጉን ተከትሎ ቤተሰቡ በሳምንት ጊዜ ውስጥ ዳግም ለመገናኘት ቻለ። ልጆች ከሳምንት በኋላ ሲመጡ በአካል ሳያቸው ግን ከፍተኛ የሆነ ሙቼ እንደ ተነሳሁ ያክል ነው የተሰማኝ ና በከፍተኛ ሐዘን በከፍተኛ ናፍቆት እያለቀስን በእንባ እየተራጨን ነው ያገኘኋቸው። ስላገኘኋቸው ግን በጣም ደስ ብሎኛል። በጣም ከባድ ነበር። በቃ ከሞት ዳግም እንደ መገናኘት ያክል ነው የሚቆጠሩ። ምክንያቱም አንድ የቤተሰብ አባል አንዱ ሌላ ቦታ፣ ሌላው ሌላ ቦታ ሁኖ እንትን ማለት በዛ ላይ የልጆች ጥያቄ ከባድ ነበረ በጊዜው። አስደናቂ ነበር ያን ቀን አልፈን በመገናኘታችን ጊዜ በጣም ደስ ብሎኝ ነበረ። ትናንት የሆነውንም የሆነባቸውንም ቆም ብለው ሲያስቡት፣ ዛሬ ለዚህ ዕለት መብቃታቸው ህልም ይመስላቸዋል። ወደ ኋላ ያለውን አስቸጋሪ ወራት መለስ ብሎ ሲያስቡት በዓሉን ገናንም ወደፊታችን ያለውንም የጥምቀት በዓል እናከብራለን የሚል ሀሳብም ህልምም አልነበረኝም። እውነት ለመናገር ያው እንደሚታወቀው ጦርነት አውዳሚ ነው። ጦርነት ሰዎችን ከቦታ ከቀያቸው ያፈናቅላል። ጦርነት ኢኮኖሚያዊ ኪሳራ ያመጣል። ሞት አለ የህጻናትን የሴቶችንም ስነ ልቦና እጅጉን ይጎዳል። የመንግስት ተቋማትም ተዘግተው የንግድ እንቅስቃሴ፣ የትራንስፖርት እንቅስቃሴ ተገትቶ የነበረበትኝ አንድ ወር ከሰባት ቀን አካባቢ ነው። እንደ ወር ኤዱ የነበረውና በጣም አስቸጋሪ የሆኑ ጊዜያቶችን ነው ያሳለፍ ነው። እንደዚህ በአጭር ቀን በአጭር ጊዜ ሰላም መጥቶ እንደዚህ እንሆናለን የሚል እንትን የለኝ። ምክንያቱም በየመንገዱ ሲሄድ የነበረው ነገር ጥቅል ያለው የአካባቢያችን ሁኔታ በጣም አስግቶኝ ስለነበር ይሄ ቀን በአጭር ጊዜ እንደዚህ ይመጣና ሰላም እንሆናለን ቀን ይወስዳል ብዬ አስብ ነበር። በአጭር ጊዜ ደግሞ ሰላም በመሆናችን ደስ ብሎኛል። ይህን ስሜት ከተማውን ለቀው የወጡ አሊያም ወደ ከተማዋ ለመግባት ሞክረው ያልተሳካላቸው ብቻ ሳይሆኑ የህወሓት ኃይሎች ደሴ ከተማ ውስጥ ከአንድ ወር በላይ በቆይባቸው ጊዜ ከተማ ውስጥ የተቀመጡትም ይጋሩታል። የደሴ ከተማ ነዋሪው ተስፋ ኃይለማርያም የዘንድሮ ገና ከወትሮ በተለየ ሐዘኑንም ደስታውንም የሚዘክርበት እንደሆነ ነው የተናገረው። እዚሁ ደሴ ነበርኩኝ። በጣም አስፈሪ የነበረው ነገር ብዙ አደጋዎችም ተፈጥረዋል። ሞትም ነበረ። ብዙ መፈናቀሎች ነበሩ። ያን ያንን አይተህ በቃ እንደው በፊትም የነበረን ስሜት በጣም አስፈሪ ስለነበር እንደዚህ ተርፈን ለዚህ ቀን ደርሰን በዓል እናከብራለን የሚል እምነቱ አልነበረኝም። እንደ ክርስቶስ ፈቃድ ሆኖ ግን ደርሰናል። ማዘኑም ደስታም እንግዲህ በአንድ ጊዜ ያዋል በአንድ ጊዜ ነው የሚከበረው ማለት ነው። እንግዲህ አቶ ዮርዳኖስ የወጡበትን የበገበ ያሳክተው ወደ ቤታቸው ከማቅናታቸው በፊት እኛ ኢትዮጵያውያን ባለፈው ታሪካችን እንደሚያሳየን ወይም እንደሚያስረዳን እርስ በርስ ጦርነት ተማዘን በተዋጋንባቸው የቁ የቁልቁለትና የጥፋት መንገድ እንደነበሩ ካለማ ነው ይልቅ ያጠፋ ነው ነገር እንደሚበዛ መረዳት እንችላለን። ስለዚህ እኛ ኢትዮጵያውያን የሚያምርብን በአንድነት በመተሳሰብ፣ በመዋደድ ባህር ተሻግሮ ድንበርን አልፎ የወጋንን ጠላት በየዘመናቱ ተዋግተን አሸንፈን ሉዓላዊነታችንን አስከብረን ለራሳችንም ኩራት እና ለሌሎች ወንድም የአፍሪካ ሀገራቶችም የኩራት ምንጭ የሆንበትን ደማቅ ታሪክ ያለን ህዝቦች ነን። የደቡብ ወሎና ኦሮሞ ብሔረሰብ አህጉረ ስብከት ሊቀ ጳጳስ ብጹህ አቡነ አትናቴዎስም መልእክት አስተላልፈዋል። በኢትዮጵያ ውስጥና እንዲሁም ከኢትዮጵያ ውጭ የምትኖሩና ከውጭ አሁን ወደ ሀገራችን ወደ ኢትዮጵያ የምትመጡ ኢትዮጵያውያን ሁሉ በምሩ ቸሩ አምላካችን በአባትነቱ የፍቅር ጥበ of God, I believe. እንኳን ለሁለት ሺህ አስራ አራት ዓመተ ምሕረት የጌታችን የጌቶቶስ የሌት መታሰቢያ በዓል በሰላም አደረሳቸው። ሊሃውሎ የችግር ዘመን አሳልፎ ችሎ አምላካችን ለተወሰነ ጊዜ ቢሆን ይህን የሰላም ጊዜ አምጥቶልናልና ይኸው የሰላም ጊዜ እንዲቀጥልልን ችሎ አምላካችን ፈቃዱ ይሆንልን። ያላቸው የሌላቸው ሰዎች፣ እንዲሁም ለትምህርት ቤት ለሆስፒታል የሚያስፈልገውን ሁሉ ለችግረኞች የሚያስፈልገው ሁሉ ስጦታ እየሰጡ ስለሆነ ይህን በማየትና በመስማት እየተደሰትኩ ነውና ሁላችሁም በዚህ መልካም ስራ ቀጥሉበት፣ ግፉበት እላለሁ። መልካም ገና። ለአሜሪካ ድምፅ ሬዲዮ መስፍን አድራጊ። የተፈጥሮ አካባቢ ሳይንስና ሕይወት ተከታዩ ዝግጅት ነው። ዩናይትድ ስቴትስ ግዙፍ እጅግ ውድ እጅግ ዘመናዊና የረቀቀም እንደሆነ የተነገረለትን ጄምስ ዌብ የጠፈር ቴሌስኮፕ ሰሞኑን ወደ ሕዋ ልካለች። ቴሌስኮፑ እጅግ ለበዙና ለተወሳሰቡ የሰው ልጅ ጥያቄዎች መልስ የሚሆን ፍንጭ ያስገኛል ተብሎም ተስፋ ተጥሎበታል። ስለ ቴሌስኮፑና ስለ ፋይዳው ለመረዳት ሀብታሙ ስዩም ወደ ናሳው ዶክተር ብሩክ ላቀው ስልክ መጥቶ ነበር። እንሆ። ስሜ ብሩክ ላቀው ነው ናሳ ውስጥ ከሰላሳ ዓመት በላይ ሰርቻለሁ ፕላኔታሪ ዲቪዥን ውስጥ። አሁን ደግሞ ከቲኬት ቆራት በፊት ጡረታ ወጥቻለሁ። ሰው ብገን ያለኝ ማድረግ አሁን ሲኒየር ፌሎ ነኝ። የናሳ ሲኒየር ፌሎ ስለሆንኩኝ ስብሰባዎች እና ሚቲንጎች አቴንድ አደርጋለሁ እዛ ላይ ደግሞ የአንዳንድ የወደፊት ሚሽኖችን ሪቪው አደርጋለሁ። እጅግ በጣም አመሰግናለሁ ዶክተር ብሩክ። እንግዲህ ከሰሞኑ ዩናይትድ ስቴትስ የጄምስ ዌብ ቴሌስኮፕን ወደ ጠፈር እንዳመጠቀች ተሰምተዋል። ከዚህ በፊትም ሀብል የተሰኘ ቴሌስኮፕ ወደ ጠፈር በ1990ዎቹ ይመስለኛል በጎርጎሳያኑ ዘመን እንዲመጥቅ ተደርጓል። እነዚህ ቴሌስኮፖች በመጀመሪያ ደረጃ እንዲመጥቁ የሚደረግበት ዋነኛው ዓላማው ምክንያቱ ምንድን ነው? እንግዲህ ዋናኛው ዓላማው መቼም ሳይንስ ነው። እዚች ምድር ላይ ሰው እስከሆነ ድረስ አእምሮ እስካለን ድረስ ጭንቅላት እስካለን ድረስ ሁልጊዜ እንዴት ነው እዚህ የመጣ ነው? ይሄ አካባቢያችን የምናየው ሁሉ ከየት ነው የመጣው? ፕላኔታችን እንዴት ነው ፀሐይን የምትዞሩ? ፀሐይንና ፕላኔቶቹ እንዴት ተፈጠሩ? ከዛ ደግሞ ፀሐያችንና ፕላኔት ደግሞ ጋላክሲ ውስጥ እንዴት ተገኙ? ይሄ ሁሉ ለመመለስ እንዲረዳ ነው እነዚህ ቴሌስኮፖች የሚላኩት እና በጣም በርቀት እንዲያዩ ተደርጎ ዩኒቨርስን ያለንበትን ዩኒቨርስ ድንበሩን ጫፍን ለማየት ነው እንግዲህ ዋናው ሙከራ እንግዲህ ከዚህ በፊት የተላከ ሀብል የተባለ ቴሌስኮፕ አለ። ይሄ ባለበት ሁኔታ የአሁኑን የጄምስ ዌብ ቴሌስኮፕን መላክ አስፈላጊ የሚያደርገው ምንድን ነው? ቀደም ብሎ የነበረው ቴሌስኮፕ ስራውን አቁሟል ማለት ይሆን? አይ፣ አናቆመም። እንዲያውም የበፊቱ ቴሌስኮፕ የሀብል ቴሌስኮፕ ግኝት ነው፣ ይሄኛውን እንድትሰራና እንዲመጥቅ የተደረገበት የቀድሞ ሀብል ቴሌስኮፕ፣ ያው እንደምታውቁት ከመሬት ቅርብ ሆኖ ነው የሚዞረው። ወደ ሶስት መቶ ሀምሳ አራት መቶ ኪሎ ሜትር ነው ከምድር መነፅሩ። ዋናው ቴሌስኮፕ መስታዋቱ ተበላሽቶ፣ ታስታውሱ እንደሆነ አስትሮኖቶች ተልኮ ሁሉ አድሰውታል። ይሄኛ ሁለተኛው ግን በጣም ሩቅ ነው የሚሄደው። አንድ ሚሊዮን ተኩል ኪሎ ሜትር ርቀት ላይ ነው የሚሆነው። ስለዚህ እንደ ፕላኔት ፀሐይን ነው የሚዞረው እንጂ ምጥራችንን ምድራችንን አይዞርም። ስለዚህ ሊበላሽ ሰው ልኮ ማደስም አይቻልም። ስለዚህ ይሄ ነው ልዩነቱ። ዋናው ግን ሳይንሳቸው የሚቀጣጠል እንጂ አንዱ አንዱን አይተካም። እንደውም በአሁኑ አነጋገር የሚደማመር ነው ለማለት ይቻል በየጊዜው በዜና ውታሮች አዳዲስ ቴሌስኮፖች መጠቁ እንዲመጥቁ ተደረጉ የሚለው ዜናዎችን እንሰማለን። የእነዚህ ቴሌስኮፖች መምጠቅ በሰው ልጆች ሕይወት ውስጥ የሚኖረው ፋይዳና ጥቅሙ ከምን ጋር ይያዛል? ጊዜ ካለን ስለ አዲሱ ጀምስ ዌብ ስፔስ ቴሌስኮፕ ትንሽ አንዳንድ ተጨማሪ ኢንፎርሜሽኖች ለመስጠት የመጀመሪያ ድሮ የተላከው ቴሌስኮፕ ዋናው መስተዋቱ ብርሃንን የሚቀበለው መስተዋት ማለት ነው ሁለት ሜትር ተኩል ነበር። ይሄኛው ድስ ነጥብ አምስት ሜትር ነው። ስለዚህ በሰርፌስ ኤሪያ በማለት ከመቶ እጥፍ በላይ ፓወር አለው የአሁኑ ቴሌስኮፕ በዛ አንጻር ሲታይ ሁለተኛው የድሮ ቴሌስኮፕ በአይናችን የማየው የምናያት ብርሃን ነበረ የሚያየ ኦፕቲክስ ብቻ ነበረ። የአሁኑ ግን ከዛ ወደ ኢንፍራሬድ በአይን የማይታየው የሙቀት ጨረር ማለት ነው። በዛ ነው የሚያየው። ለምን በጣም ጫፍ ጫፍ ዩኒቨርሳችን አስራ ሶስት ቢሊዮን ዓመት በፊት ሲመሰረት በዛን ጊዜ ምን እንዴት ጨረር ወደ ማተር እንዴት ጨረር ወደ ሃይድሮጂን እንደተቀየረ ዳርክ ማተር የሚባለው ነገር እዛ ላይ ትልቅ ተጽዕኖ ነበረው የሚባል ስላለ ያንን ለማየት ነው። ቢግ ባንግ ነው እንግዲህ ዩኒቨርሲቲ ጀምረ የሚባለው የአስራ ሦስት ቢሊዮን ዓመት በፊት የሆነውን ለማየት ነው። እንዴት ነው ጨረር ወደ ምንነካካው፣ እንደ ብረት፣ እንደ እንጨት፣ እንደ ድንጋይ እንዴት ተቀየረ የሚለውን ፈንዳሜንታል፣ በጣም መሰረታዊ የሆነ ጥያቄ ለመመለስ ነው የሚላቀው እና አሁን ላቀረብከው ጥያቄ ምንድን ነው ጥቅሙ ከተባለ አንደኛ አስር ቢሊዮን ዶላር የወጣው የቴሌስኮፕ እንግዲህ ከዚህ በፊት ከተላቁ ቴሌስኮፖች ወይም ሚሽኖች በጠቅላላ ከፍተኛ ወጪ የተደረገበት እና ደግሞ በጣም የተወሳሰበ በጣም ኮምፕሌክስ የሆነ ቴሌስኮፕ ነው እና ይህንን ግን ለማድረግ እዚህ ምድራችን ላይ ማዕት እኮ ኢንጂነር ሰርቷል። ማዕት አዳዲስ ወጣት ኢንጂነሮች ሰልጥነዋል። በጣም በላቀ ቴክኖሎጂ ብዙ ሰዎች ይህ አስር ቢሊዮን ዶላር ዝም ብሎ ጠፈር ላይ አይደለም የተወረወረው። የሰዎች ደሞዝ ነው፣ ይኸው ነው። ተመልሶ በታክስም ወደ መንግስት ይመለሳል። እና ከዛ በተለፈ ደግሞ ብዙ ብዙ ኢንቨንሽን በጣም ኮምፕሊኬትድ ስለሆነ፣ በጣም አስቸጋሪ ስለሆነ ብዙ አዳዲስ ኢንቨንሽን ተደርገዋል ይህንን ለመስራት እና እነዚህ ለወደፊት ጠፈር ላይ ትላልቅ ቴሌስኮፖች ወይም ወደ ማርስ የሚሄዱ ትልልቅ መንኮራኩሮች እዚህ ምድር ላይ ከመግጠም እዛ ጠፈር ላይ መቅጠም እንደሚቻል ሁሉ የሚረዳ ነው። ይሄ ይሄ ቴሌስኮፕ የተላከው እና ብዙ ቴክኖሎጂ አዳዲስ ቴክኖሎጂዎች ለሰው ልጅ አትርፈዋል ማለት ነው። ስለዚህ በአጠቃላይ የሰው ልጆች የጀመሩትን ምርምር አንድ እርምጃ የሚያራምድ ነው ማለት ይቻላል። በጣም በጣም እንደ አስር ወይም መቶ እርምጃ ወደፊት የሚያስኬድ ነው። በአሁኑ ሰዓት አንድ ሚሊዮን ተኩል ኪሎ ሜትር ነው የተባለው ሄዶ የሚያርፍበት ቦታ። አሁን 60 በመቶ ተጉዟል። ወደ ጠኑ 30 ሺ ኪሎ ሜትር ተጉዟል። ቀጥሎ ሳምንት እንደዚህ ይደርሳል ማለት ነው እና ከዛ እንግዲህ ያው ሳይንስ ስራውን ይጀምራል። እጅግ በጣም አመሰግናለሁ ዶክተር። አመሰግናለሁ። ተከታዩ ዘገባ ወዳለፈው አመት የአፍጋኒስታን ቅኝት ይወስደናል። አፍጋኒስታን ውስጥ ለሀያ ዓመታት የተካሄደው ጦርነት በአሜሪካ ታሪክ እጅግ የተራዘመው ነበር። ዩናይትድ ስቴትስ የመስከረም አንዱን ጥቃት 911 ጥቃት የፈጸሙትን የአልቃይዳ አሸባሪዎች አስጠግቶ ይረዳ የነበረውን የታሊባን መንግስት በአውሮፓ የዘመን አቆጣጠር በ2001 ዓመተ ምህረት ያስወገደችው በፍጥነት ነበር፣ የዛሬ 21 ዓመት። ይሁን እንጂ ታሊባንን የተካው የአፍጋኒስታን መንግስት ለዓመታት የዘለቀ ዓለም አቀፍ እርዳታ ያገኘ ቢሆንም የጦርነቱ ፍጻሜ ታሊባን ወደ ስልጣን የተመለሰበት ሆነ። ዩናይትድ ስቴትስ በተራበሸ ሁኔታ የወጣችበት እንዲሁም አስራ ሶስት አሜሪካውያን ጨምሮ ወደ ሁለት መቶ የሚደርስ ሰው የተገደሉበት የሽብር ጥቃቶች የተካሄዱበት ሆኖ አብቅቷል። የፔንታገን ሪፖርተራችን ካርላ ባብ ያጠናቀረችውን ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዚደንት ባይደን ለፔንታገን አባላት ሲናገሩ አልቃይዳ በአፍጋኒስታን ከተሸነፈ ረዥም ጊዜ በመሆኑ ወታደሮቻችንን ወደ ቤታቸው መመለስ ይገባናል ብለው ነበር። የፔንታገን ቃል አቀባይ ጆን ከርቢ እንዲህ ይላሉ በእርግጥ ሰራዊቱ ወደ አፍጋኒስታን የተላከበትን ተልዕኮ ፈጽመዋል። ያ ቦታ አሸባሪዎች እስከ መቼውም ሀገራችንን ለማጥቃት የሚጠቀሙበት መሸሸጊያ ወይንም የጥቃት ማቀናበሪያ ስፍራ እንዳይሆን ማድረግ ነበረ። የአሜሪካ ጦር አፍጋኒስታንን ሲለቅ የአፍጋን አጋሮቹ ታሊባንን ይዋጋሉ በሚል ተስፋ ነበር። ይሁን እንጂ ባለፈው ነሐሴ የዩናይትድ ስቴትስ ወታደሮች በሐሚድ ዓለም አቀፍ አውሮፕላን ማረፊያ በኩል ገና መውጣት ከመጀመሪያቸው ታሊባኖች ወደ ካቡል በመግባት ሽብር መፍጠር ጀመሩ። አሁንም የፔንታገን ቃል አቀባይ ጆን ከርቢ፣ ብዙ ቀውስ ነበረ፣ ብዙ ዥምብርም ነበረ። የአፍጋኒስታን ፕሬዚደንት ራሳቸው እንኳ ብድግ ብለው አውሮፕላን ተሳፍረው አገሪቱን ለቀው ወጥተዋል። ይህ ይመጣል ብሎ ማንም የገምት አልነበረም። በዩናይትድ ስቴትስና አጋሮቿ ለ20 ዓመታት የሰለጠኑና የታጠቁ የአፍጋኒስታን ኃይሎች ከ20 ቀን ባነሰ ቀን ውስጥ ነው የወደቁት። ከነዚያ ውስጥ አንዳንዶቹ የምግብ የመሳሪያና የአየር ትራንስፖርት እጥረት መኖሩን ምክንያት አድርገዋል። በመላው አገሪቱ ያሉት የአካባቢው መሪዎች ራሳቸውን ከታሊባን ጋር ወዲያውኑ አስማምተው፣ ሌሎቹ እጃቸውን እንዲሰጡ ወይም አገር ለቀው እንዲወጡ አድርገዋል። ፋውንዴሽንስ ፎር ዲፌንስ ኦፍ ዴሞክራሲ ከተባለ ተቋም ቶማስ ጆስሊን እንዲህ ይላሉ። Nobody really knew anything. They didn't really understand. The U.S. military leadership and and political leadership didn't. Really Afghanistan was lahamatat but urunat kamu Ye United States ye Afghanistan ust Taliban the ዩናይትድ ስቴትስ በጥቂት ሳምንታት ውስጥ 124 ሺህ ሰዎችን አውጥታለች። ይሁን እንጂ የአወጣጡ ሂደት 13 አሜሪካውያንን ጨምሮ 200 ሰዎችን በገደለው ተከታታይ የእስላማዊ መንግሥት የሽብር ጥቃት ተሸፍኖ ነበር። ከቀናት በኋላ ፔንታገን እስላማዊ መንግሥት አራማጆችን ለማጥቃት ነበር የተላከው ያለው የድሮን ጥቃት 10 ሰላማዊ ሰዎችን ገድሏል። በዚህ መካከል የአወጣቱ ሂደት በመቶዎች የሚቆጠሩ አሜሪካውያንን፣ በሺዎች የሚቆጠሩ አፍጋን አጋሮችን ወደኋላ የሚተው ሆነ። በሚቀጥሉት ወራት የሰብአዊ መብት ቡድኖች እንደሚሉት የዩናይትድ ስቴትስ አጋሮች ላይ የተካሄደው ግድያ ታሊባን አገሪቱን ከተቆጣጠረው የምጣኔ ሀብት ቀውስ ጋር ተያይዞ ቀጠለ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ኃላፊ ማርቲን ግሪፍትስ እንዲህ ይላሉ። የምጣኔ ሀብቱ ውድቀት ብዙ ቀውስ የሚያስከትል ከጠበቅነው በላይ ከባድና ፈጣን ነበረ። ክረምቱን በሰብአዊ እርዳታ ብቻ እንወጣዋለን ብለን አስበን ነበረ። አሁን ስናየው ግን ያ ብቻውን በቂ አይደለም። የተባበሩት መንግስታት ድርጅት እንደሚለው በተወሰነች የአፍጋኒስታን አካባቢ ብቻ የነበረው እስላማዊ መንግስት ኮረሰን የሚባለው አሁን በእያንዳንዱ ክፍለ አገር ተስፋፍቷል። ዓለም አቀፍ የመንግስታቱ ድርጅት እንደሚለው እነዚህ ኃይሎች በታሊባንና በሰላማዊ ሰዎች ላይ የሚያደርሱት ጥቃት በዚህ ዓመት በአምስት እጥፍ ጨምሯል። የአሜሪካ ባለስልጣናት የዩናይትድ ስቴትስን የሚያጠቃ አንዳች የሽብር ኃይል ከአፍጋኒስታን ቢነሳ በአካባቢው ካሉ አገሮች ሁሉ እየተነሱ ምላሽ ሊሰጡ የሚችሉበትን መንገድ ሁሉ እንደሚያመቻቹ በተደጋጋሚ አስታውቀዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ አውስተን እንዲህ ይላሉ። ስጋት የሆኑ ነገሮችን ገና ከመነሻው እንከታተላቸዋለን። እያንዳንዷን ነገር አጉልቶ በሚያየው ትኩረታችን እንቀጥላለን። ይሁን እንጂ አሁን የዩናይትድ ስቴትስ ጦር አፍጋኒስታን ውስጥ እየተካሄደ ያለውን ነገር የማየት ብቃቱ በፊት ከነበረው ከአንድ እስከ ሁለት ከመቶ ብቻ ወደ መሆን ወርዷል። የአሜሪካ ማዕከላዊ ጦር አዛዥ ለአሶሽየትድ ፕሬስ እንደተናገሩት ያንን ተልዕኮ ተግባራዊ ማድረጉ አሁን እንዲያውም ይበልጥ አስቸጋሪ አድርጎታል። በታሊባኖች አመራር የወደፊቱ እጣቸው ምን ሊሆን እንደሚችል ለአፍጋኒስቶቹ ግልጽ አይደለም። በአፍጋኒስታን የቀድሞ የዩናይትድ ስቴትስ መልእክተኛ ዛልሚ ካሊልዛድ እንዲህ ይላሉ። አንዳንድ ጥሩ ምልክቶች አሉ። አንዳንዶቹ ጥሩ ናቸው፣ አንዳንዶቹ ደግሞ አይደሉም። ሁሉም መልካም እንደሚሆን ግን ተስፋ እናደርጋለን። ከለበለዚያ አማራጩ ከዚህ በፊት የነበረውን የአፍጋን ሕዝብን ሰቆቃ መድገም፣ በአገራቸው ጉዳይ የውጭ ጣልቃ ገብነትን መፍቀድ ይሆናል። ዓለም ታሊባን የሰብአዊ መብትን አክብሮ አፍጋኒስታንን በሚገባ ያስተዳድር ይሆን በሚል የሚሆነውን እየተከታተለ ነው። ምናልባትም አሸባሪዎቹን እንደገና አሸንፈው የምዕራቡን ዓለም ለማጥቃት እቅድ የሚያወጡበት ቦታ ከሆነም በሚል ዩናይትድ ስቴትስ ባለፈው ዓመት ባካሄደችው ምርጫ አሸንፈው አርባ ስድስተኛ ፕሬዝደንቷ ሆኖ የተመረጡትን የጆ ባይደንን ድል ባለመቀበል ልክ የዛሬ ዓመት ታሕሳስ 28 በተወካዮች ምክር ቤቱ ላይ የተፈጸመው ጥቃት አንደኛ ዓመት እየታሰበ ነው። በኮንግረሱ ላይ በተካሄደው ወረራና ጥቃት ውስጥ ተሳትፈዋል የተባሉ ሰባት መቶ ሀያ አምስት ሰዎች ተይዘው ታስረዋል። በዕለቱ ስለተከሰተው ሁኔታና ስለ ድርጊታቸውም በተለያዩ ወንጀሎች የተፈረደባቸው ሰዎች ከአንድ ዓመት በኋላ እየተናገሩ ናቸው። ፕሬዚደንት ጆ ባይደንና ምክትላቸው ካማላ ሃሪስ በምክር ቤቱ ላይ የተፈጸመው ጥቃት በእንደራሴዎችና በአሜሪካ ዲሞክራሲ እንዲሁም በሕገ መንግሥቱ ላይ ያሳደረውን ጫና የዳሰሱ ንግግሮችን አድርገዋል። በሕገ መንግሥታችን ላይ ትልቅ ስጋት ተጋርጦበታል ብለዋል ፕሬዚደንቱ። ምክትል ፕሬዚደንት ካማላ ሃሪስ ደግሞ የምርጫ ውጤትን ለመቀልበስ እስከ መሞከር ያደረሰን ሁኔታ የሚያሳየው ዴሞክራሲ እጅግ ስስና ተሰባሪ መሆኑን ነው። ካልተንከባከብነውና ካልጠበቅነው ይወድቃል ሲሉ አሳስበዋል። በዘጋቢዎቻችን የተጠናቀሩ ዘገባዎችን ኤደን ገረመው ለአብይ ርዕስ እንደሚከተለው አቀናጅተዋለች። ልክ የዛሬ ዓመት ታህሳስ 28 2013 የፕሬዚዳንት ዶናልድ ትራምፕ ደጋፊዎች በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ጥቃት አደረሱ። አሁን ላይ ከእነዚህ ውስጥ ከ725 በላይ የሚሆኑት በተለያዩ ወንጀሎች ተከሰው ታስረዋል። ከእነዚህ ተከሳሾች መካከል አንዱ የሆነውና ከፍሎሪዳ የመጣው ሮበርት ኮት ፓልመር የፖሊስ ባልደረባ ላይ አደገኛ በሆነ መሳሪያ ጥቃት በማድረስ የእሳት አደጋ ማጥፊያ በፖሊሶች ላይ በመርጨት እንዲሁም ሲሊንደር በመወርወር ወንጀል ተከሶ ጠንከር ያለ የአምስት ዓመት ፍርድ ተበይኖበታል። የአሜሪካ ድምጽ ከፓልመር ጋር ለመነጋገር ቀጠሮ ይዞ የነበረ ቢሆንም ፓልመር በእስር ቤት ውስጥ ኮቪድ በመያዙ ለይቶ ማቆያ ውስጥ ገብቷል። ይሁንና ፓልመር ከፍርዱ በፊት ለዳኛው በላከው ደብዳቤ ላይ የቀድሞውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕንና አማካሪዎቻቸውን ለጥፋቱ ወንጅሏል። ምርጫው እንደተሰረቀና እኛም ለዚህ በመቆም አምባገነንነት እንድንዋጋ የሐሰት ትርክታቸውን ሲግቱን ነበረ። ፊሊፔ ማርኮዝ የተሰኘው ሌላው በካፒቶል ሂል የህዝብ ተወካዮች ምክር ቤት ተገኝቶ የነበረና ከፍሎሪዳ የመጣ የአመፁ ተሳታፊም የሴኔተሮቹም ቢሮ ለመቆጣጠርና በዚህ አመፅ ላይ ለመሳተፍ ያነሳሳው ስለ ህገ ወጥ የሰዎች ዝውውር የሰማቸው ሀሰተኛ ትርክቶች ናቸው ይላል። ማርኮዝ የተከለከለ ቦታን ጥሶ መግባቱ ስህተት እንደሆነ በህግ ፊት ያመነ ሲሆን ሲሆን የ18 ወራት አመክሮ ጊዜ ተበይኖበታል። ለአሜሪካ ድምጽ በላከው ደብዳቤ ላይም ይህን ስህተት የሆነ ታሪኬን ወደኋላ መተው እፈልጋለሁ ብሏል። ፊሊፔ ማርኩዝ እኔ ለዩቲዩብ አምዴና በመሠራቸው ነገሮች ላይ የውግ አጥባቂዎቹን አመለካከት በማሳየት ለመታወቅ ነበረ። በቦታው የተገኘሁት ሁኔታዎች ግን አስከፊ ነበሩ። በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ ጽንፈኝነትን የሚያጠኑት ጆን ሉዊስ የዛሬ ዓመት ወደ ካፒቶል ሂል ያመሩ ተከሳሾችንና ጉዳይ በአጽንኦት ይከታተላሉ። ጆን ሉዊስ እድሜያቸው ከ18 እስከ 80 የሚደርሱ ተከሳሾች አሉ። ከውበት ባለሙያ እስከ ነጋዴ ከእሳት አደጋ ፖሊስ እስከ ህግ አስከባሪ ወታደር በተለያዩ የህይወት መንገዶች ላይ ያሉ ሰዎችን ታገኛላችሁ። ከሰማንያ በመቶ በላይ የሚሆኑት ተከሳሾች መረጃ የተሰባሰበባቸው ከራሳቸው የማህበራዊ ሚዲያ ለጥፎችና ጽሁፎች ነው። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በፕሮዲውሰሯ ብርሃን ኃይሉ፣ በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማና በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። እንኳን አደረሳችሁ። በድጋሚ በእኛ በኩል እባክዎ ራስዎን ከኮቪድ-19 ከሌሎችም በሽታዎች ከአደጋዎች ይጠብቁ። ሰላም ጤና ይስጥልኝ። በደህና አደሩ።